ሰላም ለአስናንኪ ሃሊበጎልት ዘተዛወጋ ወመራ የቅሩጻተ ለምህፃብ አርጋ ማርያም ድንግል ለደብተራ ስምታ ቦተ ህጋ አፍቅርኒ እንበለንትጋ ለበስ ደም ወስጋ ዘላይ ቤት ወስጋ